አውሮፓና ጀርመን አድማጮቻችን በዛሬው ዝግጅታችን እዚህ ጀርመን አገር ፍራንክፈርት ከተማ በተለያዩ የሙያ ዘርፎች ተሰማርተው ግልጋሎት ሰጪ ድርጅቶች ያሏቸው ሶስት ኤርትራውያን ለስኬት የበቁበትን ሂደት የዳሰስንበት ፕሮግራም ይቀርባል። አቶ ተክሌ ቀለታ የቮዳፎን ድርጅት ባለቤት ናቸው ፍራንክፈርት አካባቢ ነው መስሪያ ቤቴ ወይ ደግሞ ፍራንክፈርት ውስጥ በዚህ ሙያ ከተሰማራሁኝ ኦልሞስት ወደ አስራ አራት አመት ሞልቶኛል የቴሌኮሙኒኬሽን አገልግሎት እንሰጣለን ቴሌኮሙኒኬሽን አገልግሎት ብራንቹ በጣም ሰፊ ነው ለምሳሌ በተንቀሳቃሽ ሞባይል የቤት ቴሌፎኖች እንደ ኔትወርክ የተለያዩ አይነት የቴሌኮሙኒኬሽን አገልግሎቶች እንሰጣለን የምንሰራበት ካምፓኒ ፎዳፎን ሲሆን በዓለም አንዱ ከታወቁት ካምፓኒዎች ፓርትነር በመሆን አገልግሎት እንሰጣለን። ማለት ከአምስት ሺህ ስድስት መቶ ተገልጋይ የኛ ከስተመሮች አሉን ማለት ነው። እዛ ውስጥ የተለያዩ ድርጅቶች አሉ፣ ግለሰቦች አሉ፣ ብዙ የመንግስት ካምፓኒዎች አሉ ከኛ አገልግሎት የሚወስዱ ዳይሬክት በእኛ ሱቅ ማለት ነው። ለአንድ ሰው ለምሳሌ የሞባይል አገልግሎት አንድ ነጠላ ስልክ ለቤተሰብ የቤት የቤት ቴሌፎን ለድርጅት የድርጅት ቴሌፎን እንደዚህ አይነት የመሳሰሉትን ነገሮች ግልጋሎታችን ውስጥ ይገባል። የምንሰጠው አገልግሎት የኮንትራት አገልግሎት ስለሆነ ኮንትራታችን የሁለት አመት ኮንትራት ነው። ለሀያ አራት ወር አንድ ከስተመር ከኛ ጋር ይያዛል። ለምሳሌ በወር የሚከፍለው የተወሰነ አይነት የኮንትራት ሂሳብ ይኖረዋል። በዛ ውስጥ ገንዘቡ ካልተከፈለ ከባንክ ቻርጅ የማድረግ ጉዳይ ካልተስተካከለ፣ ቴሌፎን አገልግሎቱን መስጠት ካልቻለ፣ ወድቆ ከተሰበረ፣ የቴክኒክ ጉድለት ካለው፣ በተጨማሪ ደግሞ ራሱ ተጠቃሚው ቴሌፎኑን እንደሚገባው አድርጎ መጠቀም ካልቻለ፣ እነኛ አይነቱን እርዳታዎች መስጠት እንችላለን። ብዙ ጊዜ እነ የሚያጋጥሙት። አንዞ ችግሮች ማለት ናቸው። ግን እንደ ችግር አናየውም እኛ ሰርቪስ ስለሆነ ሰርቪስ ውስጥ መግባት ያለበት ነገር ነው። አጠቃላይ አገልግሎት እንሰጣለን። አምስት ሺህ ስድስት መቶ የእኛ ከስተመሮች አሉን ማለት ነው። እዛ ውስጥ የተለያዩ ድርጅቶች አሉ፣ ግለሰቦች አሉ፣ የመንግስት ካምፓኒዎች አሉ ከኛ አገልግሎት የሚወስዱ አውሮፓ ውስጥ የስራ ውድድር የንግዱ ውድድር አለ። እና እናንተ አካባቢ ስንዴ ያለ መንፈስ አለ ወይ? አዎ ስራው ሁልጊዜ አድካሚ የማይሆንበት ነገር የለም። ከሰራ ይደከማል። ከተደከመ ደግሞ የድካም ውጤት የሚገኝበት መንገድ ካለ በዛ ደስተኛ ሆኖ መኖር ይቻላል። የእኛ ስራ አድካሚ ነው የምንለው ብዙ ጊዜ ከሰው ጋር ስለምንገናኝ፣ አንዱ ሱቆ ይመጣል፣ አንዱ አብዶ ይመጣል፣ አንዱ አኩፎ ይመጣል። የእያንዳንዱ ሰው ጸባይ በመምሰል ከስተመሩን መስለን ሄድ ማለት ቀላል ነገር አይደለም። እና ችግሩን ተረተ ስቆ የመጣበትን ምክንያት አብረ ካሳሳከው፣ አሁን የመጣውን አብረ ካልዘንግ፣ አብሮ የመጣውን አብረ ካቆረብክ፣ እሱን ከኮርፊያው ለመመለስ ከሞከርክ ደስተኛ አትሆንበት መንገድ የለም። በስራው በጣም ደስተኛ ነኝ። ስራው ሰፊና ብዙ መንገድ ያለው ስራ ስለሆነ ከጊዜ ወደ ጊዜ አዳዲስ ነገሮች እንደፈጠረ የሚመጣ ስለሆነ በዚህ ትንክሊክ ውስጥ ተሰማርተ ያን ስራ ልትሰራ ስትችል ደስ ይልሃል። በሌላ በኩል ስታየው ደግሞ ከሰው ጋር የሰውን ካራክተር መስለ መሄድ ማለት ቀላል ነገር ስላልሆነ ትንሽ ስራ ውሱ ላይ ከበድ ይላል። ኤኒዌይ እኔ ስራው ላይ የሆነ ደስተኛ ነኝ እና በተጨማሪ ባልከው ጥያቄ ደግሞ የገበያው ጉዳይ ነው። የገበያው ጉዳይ በዚህ ዓለም ስለ የገበያ አገር አለም ስላለን አብረህ መሮጥ መቻል አለብህ። አብረህ መታገል መቻል አለብህ። እስከ ታገልክ ድረስ ነው ያን ነገር ልታሸንፈው የምትችለው። ገበያው በጣም ትልቅ ትግል የሚፈልግ ነው። ብዙ ተወዳዳሪ አለም ውስጥ አለ። በእኛ አካባቢ እንዲያውም፣ እኔ ባለበት አካባቢ የተለያየ አይነት ተወዳዳሪዎች አሉ። ለረጅም ጊዜና ለረጅም ጥሩ ስም ያፈራሁት በዚህ አካባቢ ባሏሽ እኔ ነኝ ማለት እችላለሁ። ጥሩ ስምና ጥሩ ዝናና ትርፍ ያለው በዚህ ደስተኛ ነኝ። ሌላው ያነጋገርኳቸው ኤርትራዊ አቶ ተስፋ አለም ዳዊት ይባላሉ። የመድኃኒት ቅመማ ባለሙያ ናቸው። በእንግሊዝኛ ቋንቋ ፋርማሲስት ናቸው ማለት ነው። የአንደኛና ሁለተኛ ደረጃ ትምህርታቸውን ፍራንክፈርት ከተማ አጠናቀቁ። ከዚያም ማርቦርግ ዩኒቨርሲቲ በመሄድ በመድኃኒት ቅመማ ትምህርት ተመረቁ። አቶ ተስፋ አለም ዳዊት የራሳቸውን መድኃኒት ቤት ፋርማሲ ከማቋቋማቸው በፊት በተለያዩ ሆስፒታሎችና መድኃኒት ቤቶች ተቀጥረው ሰርተዋል። በቂ ልምድ ከቀሰሙ በኋላ የራሳቸውን መድኃኒት ቤት ሆክስት ክፍለ ከተማ ፍራንክፈርት ከፈቱ። አቶ ተስፋ አለም እንዳሉት ጀርመን ሀገር መድኃኒት አምራች ኩባንያዎች መድኃኒቶቹን ለአከፋፋይ ድርጅቶች ይሸጣሉ። አከፋፋይ ድርጅቶችም ለመድኃኒት ቤቶች ይሸጣሉ። የእሳቸው ፋርማሲ በየጊዜው በቀን አራት ጊዜ ያህል መድኃኒት እንዲላክለት እየጠየቀ በተባለው ሰዓት የተጠየቀው መድኃኒት ከችልለታል ብለዋል። ደንበኞቻችን በበሽታ የተጠቁ ስራ የሌላቸው ግለሰቦችና በጥሮታ የተገለሉ እንዲሁም ወጣቶችንና ምሁራንን ያጣቅሳል። የመድኃኒት ቅመማ ምሁር በመሆናቸው የራሳቸው የሆነ የመድኃኒት መሸጫ ድርጅት ፋርማሲ ከፍተው መስራታቸው ሁልጊዜ በስራቸው ደስተኛ እንዲሆኑ አድርጓቸዋል። ከአፍሪካ ቀንድ አካባቢ እንደ መምጣቴ ጠይም፣ ጥቁር በመሆኔ ትምህርት ቤት ክፍል ውስጥ አብረውኝ ከሚማሩት ተማሪዎች የላቀ ውጤት ማምጣት ስለነበረብኝ ብዙ ደክም እለፋ፣ አጠና ነበር ብለው፣ ልፋቴ መና አልቀረም፣ ተሳካልኝ። በመጨረሻ ያነጋገርኳቸው አቶ ግርማይ ተክላይ ይባላሉ። ፍራንክፈርት ከተማ የታወቁት ቱጃር ናቸው። ጂቲ ወርልድ ኦፍ ቢዩቲ በመባል የሚታወቅ ትልቅ ድርጅት አላቸው። ድርጅታቸው ቆዳንና ጸጉሩን ለማስዋቢያ የሚጠቅሙ ነገሮች እንደ ከንፈር ቀለም፣ የፊት ቅባትና ጸጉር የመሳሰሉትን በጀርመንና በአውሮፓ ለሽያጭ ያቀርባል። እዚህ ፍራንክፈርት ከተማ አቶ ግርማይ ተክላይን የማያውቅ ኤርትራዊ የለም። ማናለ ባለ ሀብት ሲባል ሰው ሁሉ ግርማይ ተክላይ አለ ይላል። በንግድ ስራ የተሰማሩት ከሰላሳ አመት በፊት እንደ ጎርጎረሳዊው ቀመር በሺ ዘጠኝ መቶ ሰማንያ አምስት ነው። አጀማመሮ እንዴት ነበር ብዬ ጠይቂያቸው ነበር። ከጀምር ከላአኔ አጀማመሬ እንደ አብዛኛው ድርጅት ጅማሮ በትንሹ በዝቅተኛ ደረጃ ነው ትንሽ ሱቅ ቤት ነበረች። እኔው ራሴ የሱቅ ቤቴ አዛዥ፣ የፍጆታ እቃ እንዲላክልኝም ጠያቂው እኔው ራሴ ነበር። የሚላክልኝን የፍጆታ እቃ እምከፍተው፣ እምሸከመው፣ እምደረድረው፣ እማልጸዳው እኔው ራሴ ነበር። ሰራተኛ አልነበረም። አቶ ግርማይ ተክላይ በአሁኑ ወቅት የድርጅታቸውን እድገትና መስፋፋት በተመለከተ እንዲያብራሩልኝም ጠይቄያቸዋለሁ። ኣብዛን ሸዓተ ምትን ሰማንያን ሓሙሽተን ንእሽቶ ጀሚሩ ብድሕሪኡ እንዳወ እንደ ጎርጎረሳዊው ቀመር በሺ ዘጠኝ መቶ ሰማንያ አምስት በዝቅተኛ ደረጃ ተጀመረ። በኋላም ማነስ ያሉ አምስት ሱቅ ቤቶች በኑረንበርግ ሽቱትጋር በርሊን እና ከለን ከተሞች አቋቁ መጀመሪያ ለደንበኞች ብቻ ነበር የምንሸጥ። በኋላ ግን ከውጭ ሀገር ሸቀጦችን ማስመጣትና ወደ ውጭ ምርቶችን መላክ ጀመር። የቆዳና የፊት ማስዋቢያ ኮስሞቲክስ ከአሜሪካ፣ ጸጉር ከእስያ እያስመጣን በመላ አውሮፓ እናከፋፍላለን። በአሁኑ ወቅት ጂቲ ወርልድ ኦፍ ቢዩቲ ድርጅት ጀርመን ካሉት አምስት ሱቆች በተጨማሪ በቤልጂክና ፈረንሳይ ሀገር ሌላ አምስት ሱቆች አሉ። አቶ ግርማይ ተክላይ ድርጅቱ የራሱ የሆነ የፈጠራ ውጤቶች የንግድ ምልክት ብራንድ ያላቸው አሉት ሲሉ አስረድተዋል። ፔም ሄር በአውሮፓ በጣም ታዋቂ የሆነ ፕሮፊት ሄቭሊ ጄሊ ከሞሪንጋ ሹፈራው የሚሰሩ በጣም በደንበኞች ዘንድ ተወዳጅ የሆኑ የጸጉር ቅባቶች አሉን ብለዋል። ጂቲ ወርልድ ኦፍ ቢዩቲ ድርጅት ዘጠና ሶስት ቋሚ ሰራተኞች አሉት። የዝግጅታችን ተከታታዮች ጀርመን ሀገር በተለያዩ የሙያ ዘርፎች ተሰማርተው ለስኬት የበቁ ሶስት ኤርትራውያንን የስራ ልምድ የተመለከትንበት ፕሮግራም ተጠናቋል። ጤና ይስጥልኝ። ጎይቶም ቢሆን ለዶች ቬለ ራዲዮ ፍራንክፈርት፣ ጀርመን።